በዚህኛው ክፍል ደግሞ በሰላት ውስጥ ተሻሁድ የሚባለው ክፍል አለ። በተለይ ሁለት ረክዓ ከሰገድን በኋላ ስንቀመጥ የምናነበው መሀል ላይ የሚሆን መዝጊያ ላይ የምናነበው ተሻሁድ የሚለው አለ። እሱን ነው የምንለው። ይህኛውም ልክ በቅድሙ መልክ ይደጋገማል፣ እንዲደጋገም እናደርጋለን። በተደጋገመ ቁጥር የበለጠ በቃል ለመሸምደድ የሚረዳና የሚጠቅም ስለሆነ ይህንም አዳምጦት አተህያቱ የሚለውን ከደጋገመ በኋላ አሁንም አሰላቱ ዐለ ነቢይ በነቢዩ ላይ ውዳሴና ሰላምታ የሚያወርደው ቃል አለ። ይህ በሰላት መዝጊያ ማጠናቀቂያ ከማሰላምት በፊት የሚባል ነውና በጥንቃቄ አሁንም እያዳመጣችሁ ይህን በመከታተል በቃል ለመሸምደድ ጥረት ማድረግ ተገቢና አስፈላጊ ነው። አተሸሁድ አተህያቱ ሊላሂ والصلوات والطيبات السلام عليك ايها النبي ورحمه الله وبركاته السلام علينا وعلى عباد الله الصالحين اشهد ان لا اله الا الله واشهد ان محمدا عبده ورسوله الصلاه على النبي اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد اللهم بارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد